ሕዝብ በሰላማዊ ሰልፍ ወጥቶ ያቀረባቸው ጥያቄዎች በቂ ምላሽ እንዲያገኙ የኦሮሞ ፌዴራሊስት ኮንግረስ ጠየቀ። በኦሮሚያ እና በሶማሌ ክልሎች ውስጥ የተፈጠረው ግጭት መንግስት የሕዝብን ጥያቄዎች ላለመመለስ የተጠቀመበት ስልት ነው ሲልም ከሰሰ። በአንዳንድ የኦሮሚያ አካባቢዎች ሰላማዊውን የህዝብ ትግል ሌላ መልክ ለመስጠት የሞከሩ ኃይሎች እንዳሉም ፓርቲው ይናገራል። መለስካቸው አምሃ ዝርዝሩን ይዟል። ዛሬ ከቀትር በኋላ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ በጠራው ጋዜጣዊ ጉባኤ ባሰራጨው ጽሁፍ መላ ኢትዮጵያውያን በሐቀኛ ፓርቲ መሪዎች ላይ እየደረሰ ያለውን እስርና እንግልት በዝምታ የሚያርፍበት ጊዜ ማብቃቱን በግልጽና በቆራጥነት ያረጋገጠበት ወሳኝ ሁኔታ ላይ ደርሷል ይላል። አያይዞም ሰሞኑን ኢትዮጵያውያን ሰላማዊ ሰልፎች ባካሄዱባቸው አካባቢዎች ሁሉ የፖለቲካ ፓርቲ መሪዎች አባላትና፣ እንዲሁም ደጋፊዎቻቸው ከእስር እንዲፈቱ ድምፃቸውን ከፍ አድርገው አሰምተዋል ይላል። ይሁን እንጂ መንግሥት ለዚህና ለሌሎች የህዝብ ጥያቄዎች በቂ ምላሽ አልሰጠም ሲል የኦሮሞ ፌዴራሊስት ኮንግሬስ የጽሑፍ መግለጫ ይከሳል። የኦፌኮ ሥራ አስፈጻሚ ኮሚቴ አባል አቶ ጥራሁን ገምታ መግለጫውን በንባብ አሰምተዋል። ሕዝባችን በሰላማዊ ሰልፍ ወጥቶ ያቀረባቸው ጥያቄዎች በአግባቡ እንዲመለሱና ሰላማዊ የህዝብ ኑሮና ህይወት ይሰፍን ዘንድ መንግስት ከፍተኛ ኃላፊነትና ተጠያቂነት እንዳለበት ደግመን እናስገነዝባለን። ይሁን እንጂ ከህዝብ ለሚቀርቡ ጥያቄዎች አገሪቷን እያስተዳደረ ያለው ፓርቲና መንግስት በኩል እስካሁን ድረስ የተሰጠ በቂ ምላሽ የለም። የአገሪቷ ዜጎች እንደመሆናችን መጠን የአገር ሰላምና አንድነት፣ የህዝቦቻችን ደህንነት አደጋ ላይ እንዳይወድቅ፣ አንዱ ችግር ሌላውን ችግር እየወለደ በመጨረሻም ወደ ማን ወጣው አስፈሪ የቀውስ ደረጃ እንዳያደርሰን በእጅጉ ያሳስበናል። በተለይ ከአስቸኳይ ጊዜ አዋጅ መነሳት በኋላ በኦሮሚያ ሰላማዊ ሰልፎች እየተስፋፉና እየተበራቱ መሆናቸውን አስታውሰው መፍትሔውን የጠቆሙት ደግሞ ሌላው የኦፌኮ አመራር አባል አቶ ገብሩ ገብረ ማርያም ናቸው። ዛሬም አስቸኳይ ጊዜ አዋጅ መመለስ አይደለም ወይም የሚዲያው በእጃችን ነው የሚገኘው ተብሎ ችግር እየፈታን ነው እያሉ ማሰልቸት መፍትሄ አይሆንም። መፍትሄ ሊሆን የሚችለው መሰረታዊ ችግሮቹን በደንብ አብጠርጥሮ አውጥቶ ከሚመለከታቸው ሀቀኛ ፓርቲዎችና ከህዝባችን ጋር ያለምንም ይሉኝታ ያለምንም ሀፍረት ለተደረጉት በደሎች ሁሉ በግልጽ መወያየት ብቻ ነው መፍትሄ ሊሆን የሚችለው። በግልጽ መነጋገር ብቻ ነው መፍትሄ ሊሆን የሚችለው። ዛሬም እንደገና ነገሮች ተከማኝተው ወዳልሆነ ሁኔታ እንዳይሄዱ ማድረግ የሚያስችለው ይሄ ብቻ ነው። ይሄንን መንግስት እንዲያጤን እንፈልጋለን። መንግስት በበኩሉ ካለፉት ሁለት ዓመታት ወዲህ በሰላማዊ ሰልፎችም ሆነ በሌላ ሰላማዊ መንገድ በትክክል ቀርበዋል ላላቸው ጥያቄዎች ምላሽ እየሰጠው ነኝ ይላል። በመግለጫው ላይ ሌላው የተነሳ ጉዳይ በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች የተቀሰቀሰውን ግጭት የተመለከተ ነበረ። ይህ ግጭት የተቀሰቀሰው በምን ምክንያት እንደሆነ መንግስት በበኩሉ እስከ ዛሬም ቁርጥ ያለ መልስ ባይኖረውም እየተጣራ እንደሆነ ይናገራል። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ግን መንግስት የህዝብን ጥያቄ ላለመመለስ እንደ ስልክ የተጠቀምበት ነው ይላሉ። እነዚህ ለስንት ዘመናት አብሮ የኖሩ ክፉና ደጎን ሁሉ ተጋርቶ በሰላም የኖሩ ህዝቦች በድንበር ምክንያት ተነስቶት ግጭት ተፈጥሯል ተብሎ የሚወራው ትክክል አይደለም። መንግስት እነዚህን የተጠየቁትን የህዝብ ጥያቄዎችን ላለመመለስ እንደ ስልት የተጠቀመበት ስርዓት ነው። አሁንም ቢሆን በአንድ ህገ መንግስት በአንድ ስርዓት ስር ያለን ህዝቦች ጥጋበኞች ተነስተው ከቤት ሲያባሩ ተመለስ የሚል መንግስት በሌለበት ሀገር እንዴት ነው የሚደረጉ ግለሰቦች ናቸው እኮ የታጠቁ ግለሰቦች። ሰዎቹን በሙሉ አንድ ቦታ ሰብስበው መኪና ላይ አድርጎ ሂዱ ወደዛ አሏቸው። ይሄ ነው መንግስት ተቀብሎ እነሱን አሁን እያስታመበ ያሉ። በዚህ ሳምንት መጀመሪያ ላይ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ይህን በተመለከተ ያሉት ነበር። የታጠቁ ኃይሎች የተባሉት እነማን ናቸው? የፌዴራል ፖሊስ ሪፖርት እያቀረበ በተለይም ደግሞ ለፌዴራል ግብረ ኃይል ይሄንን ጉዳይ ለመከታተል እኛም ያለንበት ግብረ ኃይል ነው። በየጊዜው የፀጥታ ሁኔታው ያለበት ሁኔታ ያቀርባል። የታጠቁ ኃይሎች የሚባሉት ይታወቃሉ። በሰብአዊ መብት ጥሰት ውስጥ የዜጎችን አካል ጉዳት እንዲሁም ደግሞ ሕይወት ያጠፉ አካላት፣ ቤት ያቃጠሉ የፀጥታ አካላት ተለይቶ ይታወቃሉ እነዚህን በትክክል ከሚወሰደው እርምጃ ጋር ለመግለጽ ደግሞ ያላለቁ ስራዎች ስላሉ የፌዴራል ፖሊስ ስራውን እየሰራ ስለሆነ ያንን ተከታትለን ለወደፊት የምንገልጸው ይሆናል። ነገር ግን ይሄ ይሄ መረጃ የሚደበቅበት ምክንያትም የለም። ግን ጊዜ ያስፈልጋል። አንደኛ የማጣራት ስራው ስላላለቀ እና እየተወሰደ ያለው እርምጃም ገና ሂደት ላይ ስላለ ጊዜውን በመጠበቅ በፌዴራል ፖሊስ በኩል የሚቀርብ አለ። ወደ ሕግም ሲቀርቡ ማንነታቸው በትክክል የሚገለጽበት ሁኔታ አለ። ሌላ ደግሞ በኢትዮጵያ ሰብአዊ መብት ኮሚሽን የሚቀርብም ሪፖርት ሳለ ጠብቀ ብናየው ጥሩ ይሆናል። ኦፌኮ በመግለጫው ላይ ይፋ እንዳደረገው በኦሮሚያ ክልል እየተካሄዱ ናቸው ያላቸው የተቃውሞ ሰልፎች በአብዛኛው ሰላማዊ ናቸው ቢልም በአንዳንድ ስፍራዎች ግን ህይወት የጠፋባቸውና ንብረት የወደመባቸው ሰልፎች መካሄዳቸውን አልካደም። ለዚህም ሀዘኑን ገልጸዋል። ከዚህ በላይ ደግሞ ኦፌኮን ለመወንጀል የተፈጸመ ሴራ እንዳለም መግለጫው ይጠቁማል። አቶ ትሮነ ገምታ ተጨማሪ ማብራሪያ ሰጥተዋል። እርግጥ ነው በትክክል ኦሮሚያ ውስጥ መብታቸውን ለማስከበር ህዝቡ ሲንቀሳቀስ ቆይቷል። አሁንም እየተንቀሳቀሰ ይገኛል። በሰሞኑ ውስጥ ለየት ብሎ የታየ ነገር ቢኖር ነዋሪነታቸውም ስራቸውም ኦሮሚያ አካባቢ ያልሆኑ ነገር ግን በህዝብ መሀከል እየገቡ የተለያዩ አርማዎችን ጎን ለጎን በመያዝ ፊልም በመቅረጽ የሚንቀሳቀሱ አሉ በሰፊው በሰሜን ሸዋ ውስጥ ሲንቀሳቀሱ የተያዙና በቪዲዮ ምስላቸውም ደርሶናል፣ በእጃችን ነው ያለው። ለየት ያሉ ግለሰቦች ሰላማዊ ሰልፍ ውጡ እያሉ ሰዎችን ይቀሰቅሳሉ። አልፎ ተርፎም ደግሞ በሰው ህይወትና በንብረት ላይ ጉዳት እንዲደርስ ያደርጋሉ። መኪናዎች፣ ተሽከርካሪዎች፣ የሰው ቤት እንዲነድ እያደረጉ ይገኛሉ። ስለዚህ ህብረተሰባችን ሰባችን ከእንደዚህ አይነት አመኬላዎች ራሱን እንዲጠብቅ ነው እኛ በዚህ መግለጫ ውስጥ ለማካተት እየፈለግ ነው። የጽሁፍ መግለጫው እንደሚለው የሴራው ተካፋይ ናቸው ተብለው የተጠቀሱት ሰዎች ቁጥራቸው ቀላል አይደለም። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ